ይህ የአሜሪካ ድምፅ ነው፣ ከዋሽንግተን ዲሲ በአጭር ሞገድ በ19 ና በ25 ሜትር ባንድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የምተላለፍላችሁ የቅዳሜ ሚያዝያ 21 2015 ዓ.ም ዝግጅታችን ጀመረ። ተጠያቂ የሰማችኋቸው የቀድሞ የኢትዮጵያና የአዲስ አበባ ንግድ ምክር ቤት ፕሬዚዳንትና በኢትዮጵያ ፖለቲካና ኢኮኖሚ ጉዳዮች ላይ አስተያየት በመስጠትና በመጽሐፍ የሚታወቁት አቶ ክቡር ገናን ነው። ፈልገን ወደ ጦርነት ተከትለው የሰማችኋቸው ደግሞ በአምቦ ዩኒቨርሲቲ የቀድሞ የፖለቲካ ሳይንስ ምሁር አቶ ሜኖኑስ ሁንዲራን ነው። ባለፈው ሳምንት አዲስ አበባ ውስጥ የተካሄደው የሰሜን ኢትዮጵያ ጦርነት ማብቂያ ዝግጅትና አስተያየት ያካተተ ዘገባ ለምሽቱ ይዘናል። ሙሉ ከዜና በኋላ ይቀርባል። ጤና ይስጥልኝ፣ እንደምናመሻችሁ፣ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ሲሆን ግርማ ነኝ። ለምሽቱ ዝግጅት ደግሞ እንግዱ ወልዴ በኢትዮጵያ ወቅታዊ ጉዳይና በሙዚቃ ቃና አብሯችሁ ይቆያል። እስከ ምሽቱ አራት ሰዓት አብረናችሁንን አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረሙ ነኝ። የመንግስታቱ ድርጅት ልዑክ የሱዳን ተፋላሚዎች ለድርድር ዝግጁ ናቸው ሲሉ አስታወቁ። በሱዳን ያሉ ተፋላሚ ወገኖች ከሁለት ሳምንት በፊት የተቀሰቀሰውን ግጭት ለማስቆም እና ድርድር ለማድረግ ዝግጁ መሆናቸውን የተባበሩት መንግስታት ድርጅት ባለስልጣናት በዛሬው ዕለት ለሮይተርስ አስታውቋል። ውጊያው የቀጠለ ቢሆንም ይህ የተስፋ ብልጭታን አጭሯል። በሱዳን የተባበሩት መንግስታት ድርጅት ልዩ ተወካይ ቮልከር ፐርቲዝ ሁለቱ ወገኖች ለድርድር የሚያቀርቧቸውን ተወካዮቻቸውን መምረጣቸውን አስታውቋል። እንዴት ወደዚያ መድረስ እንደሚችሉ ባያስታውቁም በጅዳ በሳውዲ አረቢያ አሊያም በደቡብ ሱዳን ጁባ ሊደራደሩ እንደሚችሉም ጠቁመዋል። ይሁን እንጂ ለድርድሩ የተቆረጠ ቀን አለመኖሩንም ጨምሮ አስታውቀዋል። የሁለቱ ወገን መሪዎች ቀርቦ የመደራደር ተስፋ እስካሁን ድረስ የጨለመ ይመስላል። ይሁን እንጂ የሁለቱም ወገን መሪዎች ቀርቦ የመደራደር ተስፋ እስካሁን ድረስ የጨለመ ይመስላል። አርብ እለት የጦሩ መሪ ጀኔራል አብዱልፈታህ አልቡርሃን ከፈጥኖ ደራሽ ቡድኑ መሪ እና አማጺ ሲሉ ከጠሯቸው ከጀኔራል መሐመድ ሀምዳን ዳጋለው ጋር በጭራሽ ለድርድር እንደማይቀመጡ ያስታ ታወቁ ሲሆን በአንጻሩ ሄመቲ ድርድር የሚኖረው ሙሉ ለሙሉ የተኩስ አቁም ከተደረገ በኋላ እንደሆነ ገልጸዋል። በተያያዘ የመንግስታቱ ድርጅት ቃል አቀባይ ስቴፋኒ ዱጃሪክ የድርጅቱ ሰራተኞች ሁኔታዎች ባፈቀዱባቸው አካባቢዎች በሙሉ ምግብና የጤና እርዳታን እያቀረቡ ነው ሲሉ ገልጸዋል። የዓለም የጤና ድርጅት መሠረታዊ መድኃኒቶች የደንብ ቦርሳዎችን፣ የቀዶ ጥገና መሳሪያዎች ደህንነቱ እስከተረጋገጠ ድረስ ለማድረስ እንደሚችልም አስታውቋል። ከዚህ በተጨማሪም ተጨማሪ የመድኃኒት አቅርቦት በሱዳን ወደብ ላይ መድረሱንም ጨምሮ ገልጿል። በተያያዘ ወደ ማዕከላዊ አፍሪካ በስደት የገቡ 120 ሺህ የሚሆኑ ስደተኞች በአሁኑ ጊዜ በጣም አጣዳፊ የሆነ የድንገተኛ መጠለያ ምግብና ንጹህ ውሃ ፍላጎቶች አላቸው ሲሉ ቃል አቀባዩ በመግለጫቸው አስታውቀዋል። የቱርኩ ፕሬዝዳንት ኤርዶዋን ለሶስተኛ ጊዜ የምርጫ ቀስቀሳቸውን ሰረዙ። የቱርኩ ፕሬዚዳንት ረጂብ ጣይብ ኤርዶዋን በሕመም ምክንያት ለሶስተኛ ጊዜ የምርጫ ቀስቀሳቸውን ሰርዘዋል። የሀገሪቱ ባለስልጣናት ፕሬዚዳንቱ በአንጀት ኢንፌክሽን መታመማቸውን አስታውቋል። ቱርክን ለሁለት አስርት ዓመታት በጠቅላይ ሚኒስቴርነት ከዛም በፕሬዝዳንትነት የመሩት ኤርዶዋን በመጪው በጎርጎሮሳያኑ ግንቦት 14 በሀገሪቱ ለሚካሄደው ፕሬዝዳንታዊ ምርጫ ለሶስተኛ ዙር ይወዳደራሉ። በደቡባዊ የሀገሪቱ ክፍል አዳና ከተማ በተሰናዳ የድልድይ ምረቃ ስነስርዓት ላይ ና የፖለቲካ ስብሰባ ላይ ለመገኘት የነበረባቸው ቢሆንም መርሃ ግብሩ ተቀይሮ የመክፈቻ ስነስርዓቱ በቪዲዮ ሊንክ እንዲታይ ተደርጎ ነበር። የተባበሩት መንግስታት ድርጅት ቃል አቀባይ ስቴፋኒ ዱጃሪክ እንዳሉት ኤርዶዋን አርብ ከዩክሬን ሩሲያ የእህልና የማዳበሪያ ስምምነቶችን ጨምሮ በተለያዩ ጉዳዮች ላይ የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬሽ ጋር በስልክ ተነጋግረዋል። በመጪው አውሮፓውያኑ ግንቦት 18 የሚጠናቀቀው የስምምነቱ ማሻሻያ መስፋፋትና ማራዘሚያም እንዴት ማረጋገጥ እንደሚቻል መወያየታቸውን ተናግረዋል። ኤርዶዋን ሐሙስ ዕለት የኒውክሌር ኃይል ማብለያ ሲያስመርቁም ከረዥም ጊዜ በኋላ በቴሌቪዥን ጅ መስኮት ታይተዋል። አርብረት ኤርዶዋን በቪዲዮ ባደረጉት ለአስር ደቂቃዎች ያህል ከጠረጴዛ ጀርባ በመሆን ንግግር ሲያደርጉ ታይተዋል። አድማጮች የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። እስራኤል በሶሪያ ሆምስ ግዛት የአየር ድብደባ አደረሰች። የሶሪያ መንግስት የዜና ወኪል ሳና ሶስት ንጹሐን ዜጎች መቁሰላቸውን፣ ነዳጅ ማደያ በእሳት መቃጠሉን፣ በርካታ ነዳጅ ጫኞችና የጭነት መኪናዎች መቃጠላቸውን የሶሪያን ባለስልጣናትን ጠቅሶ ዘግቧል። የሶሪያ መንግስት ደጋፊ የሆነው ሻሜ በተሰኘ ኤፍም የእስራኤል ሚሳኤሎች ሆምስ በተሰኘው የሀገሪቱ ክፍል የአየር ድብደባ ማድረጋቸውን ገልጾ በምላሹ የአየር መከላከያ ሚሳኤሎች ተተኩሰው የተወሰኑት መውደቃቸውንም ዘግቧል። መቀመጫውን ብሪታንያ ያደረገው የሶሪያ የሰብአዊ መብቶች ታዛቢ ቡድን የእስራኤል ሚሳኤሎች ሆምስ በተሰኘው የሶሪያ ገጠራማ ክፍል የሚገኘው የሂዝቦላ አማጺ ቡድን የጥይት ማከማቻን አውድመዋል ብሏል። ታዛቢዎች እስራኤል በአንድ ወር ጊዜ ውስጥ ቦታውን ለሁለተኛ ጊዜ ማጥቃቷንም አስታውቀዋል። እንደ ኤሮፓን አቆጣጠር በሚያዚያ ሁለት ባደረሰችው የአየር ድብደባ በሆምስ በርካታ ቦታዎችን መምታቷንና አምስት ወታደሮችን ማቁሰሏን የሀገሪቱ የመንግስት ሚዲያ አስታውቋል። በመጨረሻም ቅዳሜ ዕለት በክሪሚያ ሴቫስቶፖል ወደብ ላይ ነዳጅ የጫነ ታንክ ላይ የሰዓት አደጋ ደርሷል። የአካባቢው ሀገረ ገዥ ሚካኤል ራዝሄቭ የተገኙ ፍንጮች አደጋው የደረሰው በድሮን ጥቃት የተነሳ መሆኑን ጠቁመዋል ሲሉ አስታውቀዋል። ሴቫስቶፖል የክሪሚያ ከፍተኛ ቦታ ሲሆን እንደ አውሮፓውያን አቆጣጠር በ2014 ወደ ሩሲያ የተቀላቀለ ስፍራ ነው ሩሲያ ዩክሬን በሴባስቶፖል በተደጋጋሚ የአየር ጥቃቶችን አድርሳለች ስትል ወንጅላለች። በሌላ በኩል የብሪታንያ መከላከያ ሚኒስቴር ዛሬ ቅዳሜ በትዊተር ገጹ ላይ ባሰፈረው መግለጫ ሩሲያ በዩክሬን ላይ ከፍተኛ የሆነ የረዥም ርቀት ጥቃቶችን እንደምትፈጽም ጠቁሟል። ሚኒስቴር መስሪያ ቤቱ አክሎም ሩሲያ በክረምት ወራት ስታደርግ እንደነበረው የዩክሬንን የኃይል አቅርቦት መሰረተ ልማቶች ላይ ያነጣጠረ ሳይሆን በቅርቡ ለዩክሬን የተሰጡ ወታደራዊ አቅርቦቶችን ለመጥለፍ እየሞከረች ያለበትን ተጠባጭ ሁኔታ የሚጠቅ ሲል አስታውቋል። አድማጮች፣ የምሽቱ ዜናዎች እዚህ ላይ ተጠናቀቁ። አሰናድቼ ያቀረብኩላችሁ ኤደን ገረመው ነበርኩ ከዋሽንግተን ዲሲ ከዜናው ተመልሰናል ከዋሽንግተን ዲሲ በአጭር ሞገድ በ19 ና በ25 ሜትር ባንድ እንዲሁም በኢትዮ ሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ሚያዝያ 21 2015 ዓ ም ዝግጅታችንን ነው በማዳመጥ ላይ የምትገኙት አሁን በቀዳሚነት ወደ ያዝ ነው የቅዳሜ ምሽት ወቅታዊ ዘገባችን እንለፍ የሰሜን ኢትዮጵያ ጦርነት ማብቂያ ዝግጅትና አስተያየት እሁት እሁድ ሚያዝያ 15 2015 ዓ ም በወዳጅነት አደባባይ የእውቅናና የሽልማት ስርዓት ተካሂዷል። ፕሮግራሙ ጦርነት ይብቃ ሰላምን እናጽና በሚል መሪ ርዕስ የተከናወነ ነበር። ይህንን ሥነ-ሥርዓት በተመለከተ የአስተያየት ሰጪዎች ሀሳብ የተካተተበት ዝግጅት የምሽቱ ቀዳሚ ዘገባችን ነው። እንግዲህ ወልዴን ያሰናዳው የመጀመሪያውን የፕሮግራም አጋማሽ ይይዛል እና እንግዱ አብሯችሁ ይቆያሉ። በሰሜን ኢትዮጵያ ለሁለት ዓመታት ሲካሄድ የቆየው ጦርነት ባለፈው ጥቅምት ፕሪቶሪያ ውስጥ በተፈረመ የሰላም ስምምነት መቋጫ ያገኘ ይመስሏል። የአሜሪካው የውጭ ጉዳይ ሚኒስቴር መስሪያ ቤት የሚጠቅሰው በቤልጅየም የሚገኘው የጌንት ዩኒቨርሲቲ ዳሰሳ እንደሚያሳየው በጦርነቱና ጦርነቱ ከፈጠረው ችግር ጋር በተያያዘ ከግማሽ ሚሊዮን ሕዝብ በላይ አልቋል። የሰላም ንግግሩ ዋና መሪ የሆኑት የአፍሪካ ህብረት ከፍተኛ ወኪልና የቀድሞ የናይጄሪያ ፕሬዝደንት ኦሎሸጉን ኦባሳንጆ ለፋይናንሽያል ታይምስ ባለፈው ጥር ወር እንደተናገሩት በጦርነቱ 600,000 የሚሆኑ ሰዎች አልቀዋል። በጌንት ዩኒቨርሲቲ ጥናት የተሳተፉት ቲም ቫንደን ቤምት ለፋይናንሽያል ታይምስ እንደነገሩት የኦባሳንጆ ግምት ለትክክለኛነት የቀረበ ነው። ከ300,000 እስከ 400,000 ሲቪሎች ግፍ ተፈጽሞባቸው ወይም በረሃብ አሊያም በሕክምና እጦት ምክንያት እንደሞቱ ቲም ቫንደንቤምት ለፋይናንሺያል ታይምስ አስታውቀዋል። በተጨማሪም ከ200,000 እስከ 300,000 የሚሆኑት ደግሞ በአውደ ውጊያ ላይ እንደሞቱ የግምት ግን ኦፊሴላዊ ያልሆነና ያልተረጋገጠ ግምት መሆኑን ቲም ቫንደንቤምት ጠቁመዋል። ባለፈው እሁድ ሚያዝያ 15 ቀን 2015 ዓ ምት በወዳጅነት አደባባይ የእውቅናና የሽልማት ስነ ስርዓት ተካሂዷል። ፕሮግራሙም ጦርነት ይብቃ ሰላምን እናጽና በሚል መሪ ርዕስ ተከናውኗል። በሥነ ሥርዓቱ ላይ ለፌዴራል እንዲሁም ለትግራይ ክልል የፖለቲካና ወታደራዊ አመራሮች ሽልማት ሰጥቷል። የአፍሪካ ህብረትን በመወከል በሰላም ድርድሩ ወቅት ለተሳተፉና በሌሎችም ግለሰቦች ሽልማት ተበርክቷል። ከተሸላሚዎቹ አንዱ የሆኑት የቀድሞ የህወሓት ቃል አቀባይ በአሁኑ ወቅት ደግሞ የትግራይ ክልል ጊዜ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የብዙዎችን ትኩረት የሳበ ንግግር አድርገዋል። ስለ ሰላም፣ እርቅ፣ ፍቅር፣ መልሶ ግንባታ አስፈላጊነት አውስተዋል። ሰላምን ለማምጣት ጠቅላይ ሚኒስትር አብይ አህመድ ወሰዱ ላሏቸውና ድፍረት የተሞላበት ብለው ለገለጹት እርምጃም አመስግነዋል። የትግራይ ጦርነት ሰጅቶታል እንጃ የመነቀነቅ አባዜ በፍጹም አይኖረውም። በዚህ አጋጣሚ ከትግራይ ይዤ የመጣሁት መልእክት የሰላምና የፍቅር መልእክት ብቻ ነው። አሁንም አራት ዓመት በላይ ትምህርት ቢባል ያላዩ በሚሊዮኖች የሚቆጠሩ ልጆች አሉን። ትምህርት ቤት መግባት መቻል አለባቸው። አሁንም በመቶዎች የሚቆጠሩ ተፈናቃዮች አሉን። የእኔም ወላጆች ጨምሮ መመለስ መቻል አለባቸው። ስራቸው መስራት አለባቸው። ሁሉም ነገር ለሰላም በሚሆን መልኩ እናርገው ከጎረቤት ወንድም ህዝቦች በተለይም ከአማራና ከአፈር ጋር ሊያጋጨን የሚገባ ነገር ሳይኖር ግጭት ተፈጥሮ በሁላችንም ዘንድ ታሪክ ይቅር ሊለው የማይገባ ብዙ ጥፋት ተፈጽሟል። ይህንን ነገር ለአንዴና ለመጨረሻ ዘግተን ቋንቋችንን የሰላምና የመከባበር፣ ልዩነቶቻችንን በመከባበር በመቻቻል እና በህግ ብቻ ለመፍታት ዝግጅ ሆነን እስከሰራን ድረስ በጋራ ሀገራችንን ከመገንባት አልፈን በሁለቱም በሶስቱም ጎረቤት ህትማማች ወንድማማቾች ህዝቦች መካከል ተፈጥሮ ያለውን መቃቃር የሚመስል ስሜት አስወግደን ወደ ተሻለ ደረጃ የማናሳድግበት ምክንያት የለም። ወንድማማችነት ከሚለያዩን ይልቅ አንድ የሚያደርጉን ነገሮች ይበልጣሉ። ፖለቲከኞች የሰላም ቋንቋ ማውራት መቻል አለብን። መርዝ በአንድ ወይም በሌላ መልኩ የተፉ አንደበቶች ሰላምን ፍቅርን መስበክ ሲጀምሩ እንደማየት የሚያስደስት ነገር ሊኖር አይችልም። ይሄንን ካረ ግን አብዛኛውን የግጭት ምክንያት የምንፈታው ይመስለኛል። ስቲል የሚያቃቅሩ ነው የሚመስሉት። አሁንም በህግና በህግ ብቻ መፍታት ያለበት በርካታ ነገሮች አሉ። ቢሆንም እንዳልኩት መድፈር ነው የተሻለ ውጤት ሊያመጣልን ልን የሚችለው ደፍረን የማይደፈሩ የሚመስሉ ስራዎችን ሰርተን ወደፊት መቀጠል እንደሚችል ማሳየት መቻል አለብን። የቀድሞ የኢትዮጵያና የአዲስ አበባ ንግድ ምክር ቤት ፕሬዚዳንት የነበሩት አቶ ክቡር ገና በኢትዮጵያ ፖለቲካና ኢኮኖሚ ጉዳዮች ላይ አስተያየት በመስጠትና በመጽሐፍ ይታወቃሉ። አቶ ክቡር የእሁዱን ስነ ስርዓት በተመለከተ አስተያየታቸውን ሰጥተው ስነ ስርዓቱ የተከናወነበትን እና እርሳቸው ምክንያት ሊሆን ይችላል ብለው ስለሚያስቡት ይናገራሉ። ትንሽ ግራ የሚያጋባው ተሸላሚውና ሸላሚው ምን ስላደረጉ እንደሆነ በዛ መልኩ እንደዛ አይነት ስነስርዓት ማድረጉ ትንሽ ግራ ያጋባል። ምክንያቱም እርግጥ ሰላምና ሁሉም ሰው የሚፈልገው ነው። ሁሉም ሰው የሚፈልገው የነበረው ጉዳይ ነው። ነገር ግን በዛ መልኩ መቀመጡ በብዙ ሊተረጎም ይችላል። አንደኛ መንግስት አሁን ያለ አስተዳደር ራሱን ጥቅም ለማስጠበቅ በተለይ ከምዕራቡ ጋር ያለውን ውይይት ውይይት ድርድር እንበለው በእርዳታ በኩል እና ኢኮኖሚክ ድጋፍ በኩል ለማጌጥ የሚያስፈልገውን በዚህ መልኩ ለመሸፈን ወይም ደግሞ በዚህ በኩል ለማሳየት የጣሪያ ይመስላል። ሊሳካለት ይችላል ብዬ ነው የምገምተው። ምክንያቱም ሰላም ሁሉም ይፈልጉታል። ነገር ግን በአንድ በኩል ትንሽ ግራ የሚያጋባው ይሄ ጦርነት እንደሚታወቀው በጣም የከረረ በጣም ብዙ ህዝብ ያለቀበት፣ ብዙ ንብረት የተፋበት ብዙ ሰው የተፈናቀለበት ሆኖ ሳለ የተረሱ ይመስላሽ፣ እነዚህ በሙሉና ለእኔ እንዳልኩት ነው የተፈለገ አንድ ዓላማ ነበረ። ያንን ዓላማ አሳክቶ ይሆናል፣ ግን ጥሩ ቴስት አልነበረውም ለማለት ነው የፈለኩት። በሌላ በኩል በአምቦ ዩኒቨርሲቲ የቀድሞ የፖለቲካ ሳይንስ መምህር የሆኑት አቶ ሞኔኑስ ሁንዴራ የእሁዱ ፕሮግራም በተመለከተ ያላቸውን እይታ አጋርተውናል። በቀላል የተጀመረ ጦርነት በቀላል ያለቀ ወደመ የቆመ መሆኑን የሚያሳይ፣ ሁለተኛ ደግሞ ለጦርነትም በፍጥነት ለሰላም በፍጥነት የተደረገ የምነት እንደዚያ አይነት ነገር ነው የሚያሳየው። ሶስተኛ ላይ ደግሞ እዛ መካከል የነበሩ ግለሰቦችን እንግዲዶች ከዚህ በኋላ የፌዴራል መንግስቱና የትግራዊ መንግስት መካከል የነበረው አለመግባባት ና አለመስማማት ቃና ሶስተኛ ወደ አያስፈልግም ታንኪ ከዚህ በኋላ የራሳችን በራሳችን እንወጣለን የሚለው ምልክት የሚያስተላልፍ ይመስለኛል። የዓለም አቀፉ ማህበረሰብ በተለይም የዩናይትድ ስቴትስና የተባበሩት መንግስታት የሰብአዊ መብት ምክር ቤት በኢትዮጵያ በነበረው ግጭት የጦር ወንጀል ተፈጽሟል በሚል ፍትህና ተጠያቂነት እንዲኖር ግፊት ሲያደርጉ ቆይተዋል። በመንግስታቱ ድርጅት የተመሰረተው የምርመራ ቡድን ስራውን እንዲያቆም ኢትዮጵያ ጥረት ስታደርግ ቆይታለች። በቅርቡ በተካሄደው የተመድ የሰብአዊ መብት ምክር ቤት ዓመታዊ ጉባኤ ላይም ቡድኑ ስራውን እንዲያቆም የሚጠይቅ የውሳኔ ሀሳብ ኢትዮጵያ ለማቅረብ ሞክራ እንደነበር ተዘግቧል። ባለፈው እሁድ በተከናወነው ሥነ ሥርዓት ላይ ተጠያቂነትንና ፍትህን በተመለከተ በጦርነቱ በተሳተፉት የሁለቱ ወገኖች ተወካዮችም ይሁን በስነ ስርዓቱ ላይ በተሳተፉት አደራዳሪዎች ሲነሳ አልተሰማም። ተጠያቂነትንና ፍትህን በተመለከተ አቶ ክቡር ከዓለም አቀፍ ተሞክሮ ጋር በማያያዝ የሚሉት አለ ብዙ ዋጋ የሚያስከፍል እንደሆነ የሁሉም ግልጽ ሆኖ ሰላም ደግሞ ከዛ የበለጠ ዋጋ ሊያስከፍል ይገባዋል ብዬ ነው ገምት። ማለት በገንዘብ ብቻ ሳይሆን በተለይ በመሪነት ደረጃ ያሉ ሰዎች ተጠያቂነትና መሪነት አብሮ መሄድ መቻል አለበት። መሪ የሆነ ሰው ተጠያቂ መሆን እንዳለበት ግልጽ ነው። በዓለማችን የምናየው በተለይ ባለፉት ዓመታት የዚህ የተጠያቂነት ሁኔታ በሁሉም መድረክ ላይ በምርጫ የሚደረግ ነው የሆነው። ለምሳሌ የኢራክን ጦርነት ስንወስድ ተጠያቂነት ቢጠየቅም የተፈለገው አይነት ተጠያቂነት አልተገኘም። ትንሽ የሚሻለው የእንግሊዝ ሀገር ነው። ጠቅላይ ሚኒስትሩ በወቅቱ ፍርድ ቤት እንዲቀርቡ ተደርጎ በነጻ እንዲለቀቁ ተደርጓል። ራሱ የሆነ ሂደትም ስለነበረው ምክንያቱም ለማስተናገድ የሚችል ሕጋዊ ስርዓት ስለሌለ በሚል ነው። የአፍጋኒስታን ብንወስድ ምንም አይነት ተጠያቂነት የሌለበት ነው። ነገር ግን አሁን በቅርቡ ለምሳሌ የራሽያን ስንወስድ ተጠያቂነት ሊኖር በሚገባ መልኩ ፕሬዚደንት ፑቲንን ወደ ፍርድ ለማቅረብ ወይም ደግሞ ተጠያቂ ለማድረግ ተሞክሯል። ዞሮ ዞሮ ግን እዚህ ወደኛ ጋር ስንመጣ ሰላም ሊጸና የሚችለው ተጠያቂነት አብሮ ሲሄድ፣ ያ ተጠያቂነት በሁለቱም ወገኖች ለመሸፋፈን እና ለማምለጥ የተፈለገበት ሁኔታ አለ እኛ ራሳችን እናደርገዋለን ሌላ ጣልቃ እንዲገባ እንፈልግም በእኛ ባህል መሰረት እንሰራዋለን ጥሩ እንደዛ መሆኑ ግን ታማኝነት አለው ወይ ነው እስከ ዛሬ ድረስ በእንደዚህ አይነት ጉዳይ ላይ ይሄ መንግስት የህዝብን እምነት ያገኘ አይመስለኝምና ተጠያቂነት የሌለበት ሰላም ትንሽ አስቸጋሪ ነው ሊጸና ይችላል ይህንን ልምነት የለኝ ለመሆኑ ወደ ጦርነት እንዲያምሩ ያደረጉ ሁኔታዎች ምንድን ናቸው? አሁንስ እነዛ ምክንያቶች አሉ ወይ ብለን ለአነሳ ነው ጥያቄ አቶ ክቡር ገና የሚሉት አለ። እንግዲህ ጦርነት ለመግባት ያስፈለገው በእኔ አስተያየት የስልጣን ጥያቄ ይመስለኛል። ዞሮ ዞሮ የአንድ ወገን የስልጣን ጥያቄ ይመስለኛል። በተለይ በህወሓት በኩል ስልጣኑን ደኮ ወደ ትግራይ ተመልሶ የራሱን መንግስት ላይ ትኩረት ሲሰጥ ነው የቆየው። በእርግጥም ለጦርነት ዝግጅት እያደረገ ነበር የሚባል አስተሳሰቡን ሀሳቡን ነበረ ያንን ለማስቆም የተደረገው ነው። እንግዲህ ዋና ግን የስልጣን ጉዳይ ነው ብዬ ነው ገምተው እንዳልኩት፣ ነ የስልጣን ጉዳዩ አሁን ለጊዜው እንዳይነሳ የሆነበት ሁኔታ ነው የታየው። ምክንያቱም ጦርነቱ በመጨረሻ ስንመለከት አሸናፊ በማስተያየት ህወት ሆኖ ነው የወጣው ብዬ ነው ንገምቶ። ምክንያቱም መፍረስ አለበት የተባለው ድርጅት አልፈረሰም። መጥፋት አለበት የተባለው ድርጅት እንደውም ስልጣን ላይ ሆኖ ነው የተቀመጠው። በተለያየ መንገድ መሬቱ ያው በጦርነቱ ምክንያት አትቻለው ያለውን እንደ ውይይት እና በድርድር እና በፌደራል መንግስት ድጋፍ ሊያገኝ የሚችልበት ሁኔታ አለ ብሎ ስለሚገምት በዛም በኩል የፈለገውን ወይም ደግሞ ብዙ ያጣው ነገር ያለ አይመስለኝ። ያጣው ነገር ቢኖር የህዝቡ መቆሳቆል ና የህዝቡ ሞት ነው። እሱ መቼም እሱ ጦርነት ለኢትዮጵያ ትልቅ ትልቅ ጉዳት ነው። አሁን የሚቀጥሉት ሀያ ሰላሳ ዓመታት ራሱ ነበርንበት ደረጃ ድረስ ለመድረስ እንደገና ህዝብን አስታር ኮርስ በእርሱ ተግባርቶ ተማምኖ ለመሄድ የሚያስችልበት ሁኔታ ረጅም ጊዜ ይጠይቃል ብዬ ነው ያመቀምጡ። ስለዚህ አሁን ለጊዜው የበሽቱ ግጭት ሊያስነሳ የሚችል ጉዳይ የለም ብዬ ነው መቀምጡ። በዕለቱ በጠቅላይ ሚኒስትሩ በተገለጸው መሰረት ከኦሮሞ ነጻነት ሰራዊት ጋር በታንዛኒያ የሰላም ንግግር ተጀምሯል። የየክልሉ አመራሮች ደግሞ በትግራይ የአንድ ቀን ጉብኝት አድርገዋል። በጦርነት ለተጎዱት የሚውል እርዳታም አበርክተዋል። የአማራው ክልል ፕሬዚደንት ዶክተር ይልቃል ከፋለ የትግራይ ክልሉን ጌታቸው ረዳን በባህር ዳር እንዲጎበኙ ጋብዘዋል። በክልል አመራሮቹ በትግራይ ክልል የተደረገውን ጉብኝት አስመልክቶ አቶ ሞኔኑስ ሁንዴራ የሰጡትን አስተያየት ደግሞ እናድምጥ። የመቀሌ ጉብኝት ደግሞ ሚገርም ነው ለእኔ። ለጦርነቱ ለፌዴራል መንግስትና ለፔቲት ለፌዴራል የነበረ ጦርነት ውስጥ ያልተሳተፈ ክልልም የለም፣ ፕሬዚዳንቱም የለም። ለጦርነቱ እንደዛ ያላበረከቱት ሀብት የለም። ከርት አልቀረ፣ ገንዘብ አልቀረ፣ የሰው ሁሉም ነገር አስተዋጽኦ አድርጎ ነበር። አሁን ደግሞ ለሰላሙም ጠቅላይ ሚኒስትሩም ቃል በገቡት መሰረት የመጀመሪያ እንትን የመደበቱ ደስ የምል ነው። እንግዲህ እንትን ነው። ምንድን ነው ጨረሰ የሚያመጣ አላስፈላጊ ጠይነት መሆኑ ከዚህ ደግሞ የመጣ ጉዳት በጣም ፔንሰል መሆኑ፣ እንደዚህ አይነት ነገር ነው እንግዲህ የሚያሳየው። ዞሮ ዞሮ ግን አምሳ አምሳ ነው አላስፈላጊ ነበረ። ደግሞ ማስተካከል እንችላለን። ይሁንታ የተመላበት ይቅርታ የተመላበት እንደውም ሼምፑ የሆነ አይነት ነገር የሚያሳይ ነገር ይመስለኛል። የአገሪቱን አጠቃላይ አሁናዊ የጸጥታ ሁኔታ በተመለከተ በተለይም በኦሮሚያና በአማራ ክልል ካሉት ሁኔታዎች ጋር አያይዘው እንግዳችን አቶ ክቡር ያላቸውን እይታ ያካፍሉናል። እንግዲህ ብዙ ለውጥ የለም። አሁን ውይይት ተጀምሯል። በተለይ በኦሮሚያ በኩል አስቸጋሪ ሁኔታ ላይ ነበረ ህዝቡ። በተለይ በተናንግጥ ወጥቶ ለመግባት አስቸጋሪ ሁኔታ ተፈጥሮ ነበር፣ ለአብዛኛው ህዝቡ ማለት ይቻላል ቁጥጥር የሌለበት ሀይሉ እንዳሻው የሚሰነጭበት ሁኔታ ነበረ። እንግዲህ እሱ ፌዴራል መንግስቱ ከአቅም ማነስም ይሁን ወይም ደግሞ በምርጫ ይሄ ነገር እንዲቀጥል አድርጓል። አሁንም ቀርቷል ለማለት አይቻልም። አሁንም የተለየ ነገር የለም። በእርግጥ አሁን ችግሩ ወደ አማራ እየመጣ ነው ያለው። ምክንያቱም የአማራ ችግር የኃይል ችግር ሳይሆን እኔ እንደሚገባኝ ከሆነ የፖለቲካ ችግር ነው። በፖለቲካ ነው መፍታት ያለበት ብዬ ነው መቀምጠው። ምክንያቱም ጥያቄዎች አሉ። እነዛም ጥያቄዎች ለመመለስ በውድ በውይይት በድርድር የሚቻል ይመስለኛል። ወደ ጦርነት እና ወደ ግጭት ከመሄድ ትልቁም ጥፋት የጠፋው የትግራይና የፌዴራል ግጭትን ተነሳ በውይይት መፈታት የሚችለውን በጦር ለመፍታት ስለተፈለገ ነው። ያው የጦሩ ሁኔታ ደግሞ ነገሩን ፈታው ለማለት የሚያስችልበት ደረጃ አልደረሰም። በተለይ የአማራ የሚያሳስበው ሰላሳ አምስት አርባ ሚሊዮን ሰው የያዘ ክልል ነው። እዛ ክልል ውስጥ አመዝ ከተነሳ ኢትዮጵያን ብቻ ሳይሆን ጠቅላላ አካባቢውን በሙሉ ወደ ስጋትና ወደ ትልቅ ጥፋት ሚመራ ስለሆነ እሱ ላይ ጥንቃቄ ያስፈልጋል። ያለውን ግጭት መፍጠር ለማን አይጠቅሙም። አቶ ሞኔኖስ በዚሁ አገሪቱን አሁን ያለችበትን ጸጥታ ሁኔታ በተመለከተ የሚሰማቸውን አስተያየት ለቪኦኤ እንዲህ ሲሉ ሰጥተዋል። ላለፉት ሁለት ዓመታት በጣም ከፍተኛ አላስፈላጊ፣ እንዲሁም በጣም በጣም ታሪካዊ ታሪካዊ እንዲሆን የሚችሉ ጦር ጦርነቶች ነበረን ነበረች እንደ ሀገር ኢትዮጵያ አሁን ግን ያ ጦርነት ምዕራፉ የተዘጋ እና ወደ የሰላም ንፋስ የሰላም ተስፋ እንደን ከዚህ በኋላ ወደ ጦርነት ላለመመለስ ያለ ፍላጎት ነው የሚመስለው። ማንኛውም ዜጋ በግለሰብ እንደግድም ደስተኛ፣ ተስፈኛ የሆነ ነት ይመስለኛል። ስለዚህ የተረጋጋች ከዚህ በኋላ ደግሞ ለመመለን ይቻላል። ሌላ ሌሎች ቦታዎችስ እንዴት ሊሆን ይችላል የሚለው አጠቃላይ ተስፋ እና ምን ሊሆን ይችላል የሚለው ነው ያለው። በጦርነቱ ወቅትም ይሁን በሰላም ድርድር ወቅት የውጭ ተዋናያን መኖራቸው ሙን ነው እንግዳችን አቶ ክቡር ገና በተለይም ኤርትራ፣ አሜሪካና የተባበሩት አረብ ኤሜሬትስ የነበራቸው ሚና ዳሰው የውዱን ስነ ስርዓት ጭምር በተመለከተ ከውጭ ተዋናያን የተገናኘ እንደሆነ የራሳቸውን እምነት ያስቀምጣሉ። ይህ በአብዛኛው የውጭ የምንለው በግልጽ ሜዳ ላይ የነበረው የኤርትራ ኃይል ነው። ተሳታፊ ሆኖ ከፌደራል መንግስት ጋር አብሮ ነው ጦርነት ውስጥ ገብቶ የተጠበቀበትን ሚና ወይም ደግሞ ራሱ ያሰብ ሚና ፈጽሟል ብለን መገመት እንችላለን። ለማንኛውም ግን ብዙ ሰው ግራ ያጋባ ነው። በተለይ ሀገሪቷ ውስጥ ለእኔ የበለጠ የሚያስገርመው ጭ ኃይል መጠራቱ ብቻ ሳይሆን የተጠራ ኃይል ከቁጥጥር ውጭ ሲወጣ ሀይ የሚለው ኃይል አለመኖሩ እና ከዛም በኋላ ተጠያቂነቱም እንኳን ቢኖር ያንንም ተጠያቂነት የማንሳት አለመፈለጉም የውጭ ኃይል በሌላ እንግዲህ፣ በተዘዋዋሪ መንገድ ሁሉም ዋና ዋና ትልልቅ የሚባሉ ሀገራት በተለይ አሜሪካ ሚና ይኖራል ተብሎ ይገመታል። በቀጥታም እንኳን ሳይሆን ተጽዕኖ በማድረግ በኩል ዩናይትድ አረብ ኤምሬትስም እንደዚሁ ስም ይጠራል። አንዳንዴ የሶማሊያ መንግስትም ይጠራል። እነዚህ ሁሉ መታወቅ ያለባቸው ጉዳዮች ናቸው ብዬ ነው የምገመተው። ዞሮ ዞሮ ግን ችግርም እንግዲህ ወደ ሰላም እየተኬደ ነው ስለሚባል እነዚህንም ተጽዕኖ አምጪውንም ሜዳ ላይ ደግሞ አብረው የተሰለፈውን ሀይል ወደ ሰላም ድርድር ውስጥና ወደ ሰላም የወደፊት ሰላም አካሄድ ውስጥ ሊገቡ የሚችሉበትን ማመቻቸት ያስፈልጋል እ አሁን ሳየው ታስቦ የተሰራበት የሰላም መንገድ ያለ አይመስለኝ። አንድ ጥያቄ ለመመለስ የተደረገ አካሄድ ነው የሚመስለው፣ ቅድም ያልኩት በተለይ የምዕራቡን ጥያቄ በዚህ ለመሸፈን የተፈለገ ይመስላል። ዘላቂነት ይኖረዋል ግምት የለኝም። ምክንያቱም ከወደኋላ ስንመለከት ብዙ መስተካከል የሚገባቸው ነገሮች አያስተካከሉ ነገሮች ከመስመር እየወጡ ሲሄዱ ዝም ተብለው እንዲወጡ የተደረገበት ሁኔታ የሚሻሻልበት መንገድ ካልተገኘ አስቸጋሪ ነው የሚሆነ ሰላም። አቶ ሞኔን በዚሁ የውጭ ጣልቃ ግብነት እና ሌሎች ተዋናያንን በተመለከተ የሚሉት አላቸው። ሰላም ሲኖር ጣልቃ የሚገቡ ወደ ከሰላ- ሰባት ሲኖር ከሰላም የሚጠቀሙ አካላት ይኖራሉ፣ ኤክስተርናል የሆኑ ውጫዊ የሆኑ ኃይሎች ጦርነት ሲኖር ከጦርነት የሚጠቀሙ ሶስተኛ ወገኖች ደግሞ ውጫዊ ኃይሎች ይኖራሉ። ስለዚህ ይሄ በሁለት አመት ጦርነት ውስጥ በፌደራል መንግስትና በትግራይ መንግስት በኩል የነበረው ጦርነት ከሁለቱ ወራዎች አሉ ተባሉት ሶስተኛ ወገኖች እንዳሉ መኖራቸው እነሱ ነው የሚያውቁት። ግን በግልጽ የምታዩ ነገሮች ነገሩ። ስለዚህ ምንድን ነው ዞሮ ዞሮ ምን እናደርሳለን? አሁን ጦርነት ውስጥ የነበሩ ቀጥተኛ ጦርነት ውስጥ የነበሩ አካላት ሰላሙ ሲመጣ ምንድን ነው የሚጠቀመ ብለው ያስባሉ። አሴም ታይም በእነሱ በኩል ያሉ ደግሞ ሶስተኛ አካላት አንዱን ወግኖ ሌላ ላይ ደግሞ ጦርነት የሚያውጅ ወይ ደግሞ እና መሳት ቡድንም ከዚህ የሚጠቀማለ የምለነ ይኖራል። ዞሮ ዞሮ አንድ ሀገር ቋሚ ቋሚ ፍላጎት እንጂ ቋሚ ጠላትን ቋሚ ወዳጅን የላትን እንደሚባለው እንግዲህ እንደ ሁኔታው ነው ማለት ነው። ከሰላሙ የሚጠቀሙት ነገር ጦርነት ሲኖር ከሚጠቀሙት በታች ከሆነ አይ ቲንክ ሰላም የመምጣት ደስተኞች ይሆናል ብዬ አምናለሁ። የዚህኛ ከጠራሚ ደግሞ ሰላሙ ሲኖር እንጎዳለን ጦርነት መምጣት አለበት ወይ በሌላ መንገድ መምጣት አለበት ብለ ካምኑ ደግሞ ወደ ጦርነት የሚያመጡ የሚያመሩ ነገሮችን መነካካታቸው የሚያቀል ነገር ነው ማለት ነው። ስለዚህ ይሄ ፍላጎት ላይ የተመሰረተ ጦርነት ነው። ፈልጌ ነው ወደ ጦርነት እንድገባው፣ ፈልጌ ነው ከጦርነት ወጥ የተሰላ የምትገባ ስለዚህ ይሰማትረብ ቾይስ የሚባለው ነገር ይመስለኛል። ህወሀት በትግራይም ይሁን በፌዴራል መንግስት ውስጥ ወደፊት የሚኖረው ሚና ምን ሊሆን እንደሚችል እንዲሁም ከፌዴራል መንግስት ምን ሊጠበቅ እንደሚችል በተጨማሪም የሁለቱን ወገኖች የወደፊት ግንኙነት በተመለከተ አቶ ክቡር ገና ሀሳባቸውን አካፍለውናል። ሁለቱ ወገኖች የራሳቸውን ጥቅም ለማስከበር የሚችሉበት ሁኔታ ላይ ነው ያሉት። አንደኛው ቅድም እንዳልኩት ኢኮኖሚ እንደገና መንሰራራት፣ ወጣቱን እንደገና ወደ ትምህርት የሚመለሰውን ወደ ትምህርት መመለስ፣ ወደ ስራ የሚመለሰውን ወደ ስራ ለመመለስ እየሱን ትግል ለማካሄድ የፌዴራል መንግስት ድጋፍ ያስፈልገዋል። ስለዚህ በዛ በኩል ይህን ለመስራት የሚጠየቀውን ለመክፈል የተዘጋጀ ይመስለኛል። በአንድ በኩል ደግሞ ከአማራን በኩል ያለው ግዛት ጥያቄ እሱም ሊያስፈጽምለት የሚችለው የፌዴራል መንግስቱ ነው ብሎ ስለሚገሙት በዛም በኩል መቅረቡ ትክክል ነው ብሎ ገምቶ እየተንቀሳቀሰ ያለ ይመስለኛል። ፌዴራል መንግስት ደግሞ የፒፒ ማለት ነው ፕሮስፐሪቲ ፓርቲ ደግሞ ስልጣኑን እስካናካበት ድረስ ሄድ የሚችልበት ደረጃ ድረስ ለመሄድ የተዘጋጀ ነው ብዬ ነው ደመቶ ያሳየውን ሁኔታ ስልጣኑ ድረስ ለመድረስ እስካልፈለገ ድረስ እና ያን ጥያቄ ውስጥ ሳት እስካላስገባ ድረስ አብረው ለመስራት የሚችሉ ቦታ ላይ ወይም ደግሞ ሁኔታ ላይ ያሉ ይመስለኛል። ኢትዮጵያ ከዚህ ጦርነት ምን ተምራለች ተብለው በቪኦኤ የተጠየቁት አቶ ሜኖኑስ ይህን መልሰዋል። እኔ እንደነ እንደነ እንግዲህ አንድ ጦርነት በተለይ በዚህ ደረጃ በጣም በከፋ ደረጃ በትክ በከፋ ሁኔታ የነበረ ጦርነት ያለ ምክንያት መሆን ነበረበት ብዬ አላምንም። ምን ማለት ፈልጌ ነው? በቃ በእንትን በፍላጎት በምርጫ የተገባ ወደ ምርጫ በችግር በችግርነት ወደ ጦርነት የገቡ ያለ ምክንያት ያለ ምክንያት የምልበት ምክንያት አለኝ። ለምሳሌ በዚህ ደረጃ አንድ ሀገር ውስጥ አብሮ የኖሩ ጊዜዎች መካከል በዚህ ደረጃ ጦርነት ያስፈልጋል ወይ የሚል ጥያቄ እንዲነሳ ያደርጋል። ሁለተኛ ደግሞ ይሄ ሁሉ ሁለት ዓመት ውስጥ የሆኑ ነገሮች በጣም በአጭር ጊዜ ውስጥ በአጭር ጊዜ ውስጥ በደንብ ተረስቶ ወደ እንደዚህ ወደ ሰላም ሽሽት መግባት ተስፋ መጥሩም ነው። እንግዲህ በሌላ በኩል ደግሞ የትናንትና ነገር እንዴት ነው ብሎ ሰው ራሱን ሰት የሚያደርግ ይመስለኛል። ኢትዮጵያ ከዚህ የምን ትማራለች? እንደሚመስለኝ ወደ ጦርነት ለመግባት ወደ ሰላም ወደ ፍትን ለመግባት መጀመሪያ ወደት እስትራቴጂክ የሆኑ ጊዜ ምክንያቶች ተለይቶ ከዛም ካልኩሌት የሆነ መንገድ ነው እንጂ ልክ በአንድ ህገት መካከል በአንድ ሀገር ውስጥ የሚደረገው ጦርነት በጥንቃቄ ከመናገት ሆን እንዳመጠት ነው። ከዚህ እንደሚመስለኝ አድማጮች፣ የኢትዮጵያ መንግስትም ሆነ የትግራይ ክልል ተወካዮች በዚህ ፕሮግራም ላይ እንዲሳተፉ ለማድረግ ተደጋጋሚ ሙከራ አድርገናል። የሰላም ሚኒስትሩ አቶ ብናልፍ አንዱዓለምን፣ የመንግስት ኮሚኒኬሽን ሚኒስትሩ ዶክተር ለገሰ ቱሉን ምክትላቸውን ወይዘሮ ሰላማዊት ካሳንድ ለማግኘት በተደጋጋሚ ያደረግነው ሙከራ አልተሳካም። በትግራይ ክልል ርዕሰ መስተዳደር ጽፈት ቤት ኃላፊ አቶ አማኑኤል አሳፋ በኩል በዚህ ፕሮግራም ላይ የሚሳተፉ የክልል ተወካዮችን ለማግኘት ያደረግነው ጥረትም አልተሳካም። ወደፊት የምናገኛቸው ከሆነ የእነርሱን ማስተያየት አክለን እንመለሳለን። ለአሜሪካ ድምፅ እንግዲ ወልዴ ከአሌክዛንድሪያ ቨርጂኒያ። እናመሰግናለን። በሚቀጥለው ሳምንት ቅዳሜ ምሽት ዝግጅታችን በሌላ ርዕስ ወቅታዊ ዝግጅታችን ተመልሰን እንገናኛለን። አሁን ወደ ተከታዩ ዝግጅት ከማልፋችን በፊት የፕሮግራም ማሳሰቢያ አለን። በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ፣ እውነትን እንሻለን የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩዋቸውን ዘገባዎች እናቀርባለን ገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፍላችሁ የቅዳሜ ምሽት ዝግጅታችን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን፣ እንዲሁም አት ቪ አማሪ የፌስቡክ ገጻችን ከሰኞ እስከ እሁድ በቀጥታ ስርጭት እናስተላልፍላችኋለን። በዚያ ታገኙታላችሁ። ተከታተሉ። አስተያየትና ጥያቄ ሲኖራችሁ ደግሞ ሆርን አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችን ነው። በዚያ ላኩልን። አሁን ወደ ሁለተኛው አጋማሽ ዝግጅታችን ተሻገርን። ቀጣዩ መሰናዶ እና ቀሪውን የግማሽ ሰዓት ክፍለ ጊዜ የሚይዘው የሙዚቃ ቀና ነው። አሁንም ለእንግድ ወልዴ ነው የማስረክበው እንግዲህ በዛሬው የሙዚቃ ቃና ዝግጅቱ ምርጥ ምርጥ የሀገር ውስጥና የውጭ ሀገር ሙዚቃዎችን መራርጦ አብሯችሁ ይመሻል። እኔ ለስንብቱ መለሳለሁ። አሁን ግን የአየር ሰዓቱን ለሙዚቃ ቃና ለቃለሁ። ጤና ይስጥልኝ እንደምን አመሻችሁ። ዘውትር ቅዳሜ ምሽት የሚቀርብላችሁ ሳምንታዊ የሙዚቃ ቃና የአየር ሰዓቱን ተረክቧል። ሙዚቃዎቹን መራርጬ ወደ እናንተ የማደርሰው እንግዶልን ነኝ። አሜሪካዊ አቀንቃኝ ተዋናይና የሰብአዊ መብት ተሟጋች ሃሪ በላፎንቴ ባለፈው ማክሰኞ በ96 ዓመቱ ከዚህ ዓለም በሞት ተለይቷል። ከጀማይካዊ አባትና እናት ኒውዮርክ ውስጥ የተወለደው ሃሪ ቤላፎንቴ የልጅነት ጊዜውን በጀማይካ እንዳሳለፈ ይነገራል። የኦስካር፣ ኤሚ፣ ግራሚ እና ቶኒ አራቱንም ሽልማቶች ካገኙ ጥቂት የኪነ ጥበብ ሰዎች ውስጥ አንዱ ነው። ከሃሪ ቤላፎንቴ ዜማዎች አንዱ እና የእኔ ምርጫ የሆነውን ጃምፕ ኢን ደ ላይን ልጋብዛቸው ድል Sonora, I tell you, friends, I adore her. And when she dances, oh brother, she's a hurricane in all kinds of weather. Jump in the line, Rock your body on time. Okay, I believe you jump in the line, rock your body in time, okay. I believe you jump in the line, rock your body on time, okay. I believe you jump in the line, rock your body in time. Whoa! Shake, shake, shake, Sonora, shake your body line. Whoa! Shake, shake. Work, work, work, Sinora, work your body line. Work, work, work, Sinora, work it all the time. You can talk about cha cha, tango waltz or the rumba. Sinora's dance has no title. You jump in the saddle, hold on to the bridle. Jump in the line, rock your body and time. Okay, I believe you. Jump in the line, rock your body. Rock your body, child. Jump in the line, rock your body in time in the line rock your body in time Whoop! shake shake shake Sonora shake your body line shake shake shake Sonora shake your a sensation, the reason for aviation, and fellas, you got to watch it. When she wind up, she bottoms, she go like a rocket. Jump in the line, rocky in time. Okay, I believe you. Jump in the line, rock your body in time. Heist the a little higher. drop in the line, rock in time. Off the chimney. Jump in the line, rocky body in time. Whoa. Shake, shake, shake, Sinora. Shake your body line. Work, work, work, Sinora. Work it all the time. Dance, dance, dance, Sinora. Dance it all the time. Work, work, work, Sinora. Work it all the time. Sinora dances Calypso. Left to right is the tempo, and when she gets the sensation, she go up in the air, come down in slow motion. Jump in the line, rock your body in time. Okay, I believe you. Jump in the line, rock your body in time. Somebody help me! Jump in the line, rock your body in time. Okay, I believe you. Jump in the line, rock your body in time. ሃሪ ቤላፎንቴ በዘፈንና ትወና ብቻ ሳይሆን ዘረኝነትን ለማስወገድ ባደረገው ትግልም ይታወቃል። ሃሪ ቤላፎንቴ በ1960ዎቹ ከሰብአዊ መብት ተሟጋቹ ማርቲን ሉተር ኪንግ ጋር በመሆን ታግሏል። በ1980ዎቹ ደግሞ አፓርታይድን ከደቡብ አፍሪካ ለማስወገድ በተደረገው ትግል ተሳትፏል። ኔልሰን ማንዴላ ወደ አሜሪካ ለመጀመሪያ ጊዜ ያደረጉትን ጉብኝትም አስተባብሯል። ኢትዮጵያ ረሃብ በገጠማት ወቅትም ምዕራባውያን የኪነ ጥበብ ባለሙያዎች በ1970ዎቹ ዊ አር ደ ወርልድ የተሰኘውን ዜማ ኢትዮጵያን ለመርዳት ገንዘብ ለማሰባሰቢያ በለቀቁበት ወቅት ቀዳሚ የሚና ተጫውቷል። ነፍሱን በገነት ያኑሩልን ብለን ወደ ኢትዮጵያዊቷ ዘሪቱ ከበደን እንሄዳለን። ወጣቱ ከበደን እናመሰግናለን። ጥላሁን ገሰሰ ይህች አጋጣሚ ያለ ያዜመውን ለወጥ አድርጋ የተጫወተችው ነበር። እያደመጣችሁ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የቅዳሜ ምሽት የሙዚቃ ቃና ዝግጅታችንን ነው። የማስተናገዳችሁ እንግዶልኔ ነኝ። አድማጮች የሙዚቃ ምርጫ ካላችሁ እንዲሁም በዝግጅቶቻችን ላይ አስተያየት ካላችሁ በቁጥር 202 251 3505 በዋትሳፕ ላይ ልታደርሱን ትችላላችሁ ወይም ደግሞ ሆርን አት ቪኦኤንስ ዳት ካም በሚለው የኢሜይል አድራሻ መልእክታችሁን ብትልኩን ይደርሰናል። ኒል ዳይመንድ እንዲያቀነቀነው ይህ ስዊት ካሮላይን የተሰኘው ቆየት ያለ ዘፈን አሜሪካኖች አሁንም በስፖርት ጨዋታዎችም ሆነ ሌሎች ዝግጅቶች ወቅት በጋራ የሚያዘሙት ነው። እንደ አሜሪካውያንም ባይሆን እንግሊዞቹም ዘፈኖችን ይወዱታል። በወቅቱ ፕሬዚዳንት የነበሩት የጆን ኤፍ ኬኔዲ ልጅ የሆነችውን ካሮላይን ኬኔዲን በአንድ መጽሔት ላይ ከትንሽ ፈረሷ ጋር ሆና የተነሳችው ፎቶ የተመለከተው ኒል ዳይመንድ ወዲያውኑ የፍቅር ግጥሙን ጽፈዋል ስዊት ካሮላይን ሲል ዳይመንድን ስዊት ካሮላይን ነበር ያደመጥነው። ቅድም እንዳልኩት አሜሪካኖቹ ዘፈኑን በጣም ይወዱታል። በተለይ ደግሞ ቦስተን የሚገኘው ሬድ ሶክስ የተባለው የቤዝቦል ቡድን ጨዋታ በሚያደርግበት ወቅት ደጋፊዎቹ አብረው ይዘምሩታል። ሳምንት የተለቀቀው የፀሐይ የዮሐንስ ዛሬ ነው የተሰኘው ዜማ ነው። When I was pregnant in jail, I thought I was gonna have a baby and the baby would never be with me. But I was acquitted a month and three days before Tupac was born. I was real happy because I had a son. When I was young and my mama had me, seventeen years old, kicked out on the streets. Though back at the time, I never thought I. Your face. Ain't a woman alive that can take my mama's place. Suspended from school, scared to go home. I was a fool with the big boys breaking all the rules. Said tears with my baby sister. Over the years, we was poor and other little kids. And even though ዴር ማማ ውዷ እናቴ ከቱፓክ ሻኩር ድንቅ ዜማዎች አንዱ ነው። በልጅነቱ ድሃ እንደነበርና የእናቱን ባደንዛዥ እፅ ሱስ መያዝ ቱፓክ ይተርካል። ለእናቱ ያለው ፍቅርና አክብሮት ግን በ17 ዓመቱ ከቤት መባረርን ጨምሮ ያሉትን መጥፎ ትዝታዎቹን እንደሚሽርለት ያወራል። Trying to raise a man You always was committed A poor single mother on welfare Tell me how you did There's no way I can pay it back But the plan is to show you that I understand You all appreciate lady, it. Don't you know we love this week Dear lady, mama There's no one above this You are appreciate lady, Don't you know Tell us it was fair. No love for my daddy cause the coward wasn't there. He passed away and I didn't cry cause my anger wouldn't let me feel for a stranger. They say I'm wrong and I'm honest, But all along I was looking for a father. He was gone. I hung around with the drugs and even though they sold drugs, they showed a young brother love. I moved out and started really hanging. Money of my own, so I started slanging I ain't guilty, cause even though I sell rocks, it feels good putting money in your mailbox. I love paying rent when the rents too. I hope you got the diamond necklace that I sent to you. Cause when I was low, you was there for me. You never left me alone because you cared for me. And I can see you coming home after work late. you in the kitchen trying to fix us a hot. Just working with the strap she was given And mama made miracles every Thanksgiving But now the road got rough, you're alone you're Trying to raise two bad kids on your own And there's no way I can pay you back But my plan is to show you that I understand You all appreciate it I'm Cause through the drama I can always depend on my mama. And when it seems that I'm hopeless, you say the words that can get me back in focus. When I was sick as a little kid, to keep me happy, there's no limit to the things you did. And all my childhood memories are full of all the sweet things you did for me. And even though I act crazy, I gotta thank the Lord that you made me. There are no words that can express how I feel. You never kept a secret, always stayed real. And I appreciate how you raised me. And all the extra love that you gave, man. I wish I could take the pain away. If you can make it through the night, there's a brighter day. Everything will be alright if you hold on. It's a struggle every day, gotta run. There's no way I can pay you back, but my plan is to show you that I understand. You all appreciate it. የቱፓክን ዲርማማ ውድ እናቴን ነበር ያደመጥነው። ዘፈኑ ከባህልም ከታሪክም ከኪነ ጥበብ ውበቱም አንጻር የአሜሪካውያንን ሕይወት የሚያንጸባርቅ ነው በሚል የአሜሪካው ትልቁ ቤተ መጻሕፍት ላይብራሪ ኦፍ ኮንግረስ በእንደ አውሮፓን አቆጣጠር 2009 በብሔራዊ የቅጂ መዝገብ ውስጥ እንዲሰፍር አድርጓል። እያደመጣችሁ ያላችሁት የሙዚቃ ቃናን ነው። let's kiss him የምሰናበታችሁ በዚህ ማኪ ኬቢ አልወድም እያለች በምትጫወተው ዜማ ነው። እናንተ ግን እንደምትወዱት ተስፋ አለኝ። ሳስተናግዳችሁ አመሻወት እንግዶ እንደነኝ ሳምንት ከሌሎች ዜማዎች ጋር እንገናኛለን። የሳምንት ይበለን። ሰላም ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የቅዳሜ ምሽት መሰናዷችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ሳስተናግዳችሁ ያመሸሁት ሰለሞን ግርማ ነበርኩ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና እደሩ።